ሰላም ለዝክረ ስምከ ስመ መላ ዘይይ የሱ ዘ አንበረ ቅድመ እግዚአብሔር ባትሮኑሱ ኢየሱስ ክርስቶስ ለዳዊት ባይሬ የከርሱ አክሌ ለስምከ እንዘ ይትቄጸል በርሱ አይጉረ ጸር ወረ Say ya su